ኢትዮጵያ ውስጥ በተለያዩ አካባቢዎች በሚገኙት ማረሚያ ቤቶች ውስጥ ያለመረጋጋትና የእሳት ቃጠሎ እየደረሰ መሆኑ ይዘገባል ሲል ይንደረደራል። ባለስልጣናቱም ለችግሩ ምክንያት የመንግስቱን የምሕረት አዋጅ ተከትሎ ለታራሚዎች የሚሰጡ ትርጉሞች መዛባት መሆናቸውን ይናገራሉ። በደብረ ማርቆስ ማረሚያ ቤት ትላንት የተነሳውን የእሳት ቃጠሎ አስመልክቶ ሰሎሞን ክፍሌ ወደ አማራ ክልል ጽህፈት ቤት በስልክ ደውሎ የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊውን አቶ ንጉሱ ጥላሁንን አነጋግሮ ተከታዩን አሰናድተዋል። አዎ፣ በትናንትናው እለት በደብረ ማርቆስ ከተማ በሚገኘው ማረሚያ ቤት ላይ እውነት ነው፣ ግርግር ነበረ። እሳትም ተነስቶ ነበር። በንብረት ላይ ጉዳት ደርሷል በታራሚዎች በሚኖሩበት መኖሪያ ቤት እና በመሳሰሉት ላይ እሱ ብቻ ሳይሆን፣ በዛሬ ዕለት ደግሞ በወልዲያ እና ፍሮተ ሰላም ማረሚያ ቤቶች ላይ እንደዚሁ ግርግር ተነስቶ የታራሚዎች መኖሪያ ቤት ፍራሽ እና የእደ ጥበባት ማዕከላት ጉዳት ደርሶባቸዋል። እስካሁን በደረሰን መረጃ በነዚህ ንብረቶች ላይ ነው ጉዳት የደረሰው። ምናልባት ሌላ ከዚህ ያለፈ ጉዳት ስለመኖር አለመኖሩ ከአካባቢው እያጣራን ነው። ምንድን ነው ምክንያት ለእሳት ቃጠሎ መንስ እንግዲህ በማረሚያ ቤቶቹ እንደ ምክንያት የሚወሰደው ግን ትክክለኛ የሆነ ምክንያት ነው። ሰሞኑን በተለያዩ ወንጀል ድርጊቶች የተሳተፉ ሰዎች ምህረት የሚደረ የሚያደርግ አዋጅ በሀገር ደረጃ ታውጇል። ይሄ በሀገራችን ሰላምና መረጋጋት ለማስፈን እና የተካሄደ ያለውን ለውጥ ወደ ተሻለ ደረጃ ለማሸጋገር ያሰበ ያለመና ቀደም ሲል በሀገሪቱ ተከስቶ የነበረውን ፖለቲካ አለመረጋጋት ተከትሎ በተለያዩ ወንጀል ድርጊቶች የተሳተፉ ሰዎች ለድርጊታቸው የወንጀል ተጠያቂነታቸውን ለመሰረር እና ወደ ሕብረተሰቡ ተቀላቅለው በሀገር ግንባታ ውስጥ የበኩላቸው ሚና ለማበርከት እንዲችሉ የሚያስችል አዋጅ ነው የታወጀው። ይሄ በሀገራችን ተከስቶ የነበረውን አለመረጋጋት ማዕከል ያደረገ ነው። ሌሎች ወንጀሎችን ቀደም ሲል ሲታዩ የነበሩ ወንጀሎችን የሚመለከት አይደለም። ይሄ የራሱ ዓላማዎች አሉት እና እነዚህን ዓላማዎች ከለውጡ ጋር በተያያዘ የፖለቲካ ምህዳሩን ከማስፋት ጋር በተያያዘ እና አንድም በሌላ መልኩ ተከስተው የነበሩ ጥላቻና የእርስ በርስ ጥርጣሬን ሲያነግሱ የነበሩ ሁኔታዎችን በመቅረፍ የጋራ መግባባት እና ይቅር ባይነት እንዲነግስ ያለመ አዋጅ ነው። ይሁን እንጂ ይሄ አዋጅ ማንኛውም ወንጀል የተሳተፉ ቀደም ሲል በሀገራችን ከተከሰተው ግጭትና አለመረጋጋት ጋር ግንኙነት የሌላቸው ጉዳዮችን ሁሉ እንደሚመለከት ተደርጎ በመቀስቀሱ ይሄ የማረሚያ ቤቶቹ ላይ ችግር ፈጥሯል ማለት ነው። ከዛ ውጭ ግን በክልላችን ለምሳሌ በእኛ ክልል ቅድም በጠቀስኩት በትናንትና ሁለት በደብረ ማርቆስ በዛሬ ሁለት በፍኖተ ሰላምና በወልዲያ ግጭት ይሄ ሁኔታ ተፈጥሯል። ነገር ግን በክልላችን በመደበኛው ጊዜ ቀደም ሲል በነበረው አካሄድ በአመት ሁለት ዙር ለታራሚዎች ለፍርደኞች ይቅርታ ይሰጣል። የክልሉ መንግስት ይሄን የሚፈጽምበት ሕግና ደንብ መመሪያም አለው። በዘንድሮ አመት ግን በአመት ሁለት ጊዜ ሆነውን በልዩ ሁኔታ በማየት በአመት ሶስት ጊዜ ሰጥቷል። እንዲሁም በፌዴራል እና በክልል ደረጃ የተወሰኑ በልዩ ሁኔታ ደግሞ የሚታዩ በዚህ በአጠቃላይ በክልላችን በዚህ አመት ዘጠኝ ሺህ አምስት መቶ ስድስት ያህል ግለሰቦች በማረሚያ የነበሩ ወደ ህብረተሰቡ እንዲቀላቀሉና መደበኛ ህይወታቸውን እንዲቀጥሉ የሚያስችል ውሳኔ ተወስኖ ይህን ያህል ግለሰቦች ከማረሚያ ቤቶች ተለቀዋል ይሄ በይቅርታ የሚካሄድ ነው ክልሉ ላይ እየቀጠለ ነው ወደፊትም የሚኖር ነው ማለት ነው ነገር ግን ይሄ የምህረት አዋጁ እና ይቅርታውንና የመሳሰሉትን ጉዳዮች በማደባለቅ ታራሚዎችን ላይ ግርታ በመፍጠር ቅስቀሳ በመደረጉ በዚህ ምክንያት ችግር ተፈጥሯል በማረሚያ ቤቶቹም ጉዳት ደርሰዋል ማለት ነው እሳቱ አሁን እንደ ጠፋ ነው የምንሰማው። ደብረ ማርቆስም በፍኖተ ሰላምም በወልዲያም ሁሉም ጠፍቷል ባለ ሁኔታ በቁጥጥር ስር ውሏል እሳቱ። ሕብረተሰቡም ርብርብ አድርጓል። የጸጥታ መዋቅሩም ሌሎች ከፋ ጉዳት የሚያደርሱ ነገሮች እንዳይከሰቱ እና የታራሚዎቹም ሕይወት አደጋ ላይ እንዳይወድቅ እንዲሁም ታራሚዎች ከማረሚያ ቤቶች ሰብረው እንዳይወጡ ከሕብረተሰቡ ጋራ ከፍተኛ ዋጋ በመክፈል ተከላክለዋል። አሁን ማረሚያ ቤቶቹ እነዚህ የጠቀስኳቸው ማረሚያ ቤቶች መረጋጋት ይታይባቸዋል። ህብረተሰቡ ግን በዚህ አጋጣሚ ትልቅ አክብሮትና አድናቆት የሚሰጠው ሆኖ ነው ያገኘነው ይህንን ስራ በመስራት በጣም አመሰግናለሁ። አቶ ንጉሱ አመሰግናለሁ። ቀደም ሲል አቶ ንጉሱ ጥላሁን እንዳስረዱት የእሳት ቃጠሎው ዛሬ በፍኖተ ሰላምና ሌላም ማረሚያ ቤት ደርሶ በቁጥጥር ስር ውሏል። በሌላ በኩል የመንግስት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊው አቶ ካሳሁን ጎፌም እነዚህ በየስፍራው በሚገኙ ማረሚያ ቤቶች የሚካሄዱ አመጾች ህገወጥ የሰላም የአንድነትና አብሮነት መንፈስን የሚጎዳ ነው ብለዋል የእሳት ቃጠሎ በወልዲያ በፍኖተ ሰላምና በደብረ ማርቆስ እስር ቤቶች የተካሄደውም ለማምለጥ ከተደረገ ሙከራዎች ጋር በተያያዘ ነው ብለዋል በአርባ ምንጭ አንድ የህክምና መስጫ ክሊኒክ በእሳት ጋይቷል በአዲስ አበባም በቄሊንጦና ቃሊቲ ሙከራዎች ተደርገዋል ተብሏል። ታራሚዎች ለማምለጥ የሚያደርጉትን ሙከራ እንዲያቆሙ ጥያቄ ካላቸው ደግሞ በሰላማዊ መንገድ እንዲያቀርቡ የመንግሥቱ ባለሥልጣን አስገንዝበዋል። ባለፉት ቅርብ ወራት ብዙ ሺህ እስረኞች መለቀቃቸውን በማስታወስም መንግሥት ሕግና ሥርዓት ለማስከበርና የሰብአዊ መብቶች እንዲከበሩ ለማድረግ ያላሰለሰ ጥረት ይዟል ሲሉም አስረድተዋል። አድማጮች ሌላም ተከታታይ ወይም ተያያዥ ዘገባ አለን። በመቀሌ እስር ቤት የተነሳ ቃጠሎ ለሁለት ሰዎች ሕይወት መጥፋት ምክንያት መሆኑን ጠቅሶ አለም ፍስሐ ከመቀሌ ተከታዩን አጠር ያለ ዘገባ ደርሶናል። በመቀሌ ከተማ ውህነ ቤት ዛሬ ከስምንት ሰዓት ጀምሮ የእሳት ቃጥሎ ተነስተዋል። በዚህ የእሳት ቃጥሎ የተነሳው ግርግር የሁለት ሰዎች ሕይወት እንዳለፈና በጥቂት ሰዎች የአካል ጉዳት እንደደረሰ የመቀሌ ውህነ ቤት ጽህፈት ቤት ኃላፊ ኮማንደር ይትባርህ አለነ ገልጠዋል። ኮማንደር ኢትባርክ አለነ የቃጠለው መንስኤ ሲገልጹ ብቅድሚ ትማሊ ብዛዕባ ናይ ምሕረት ብጠቃል ጠቕላይ ዓቃብ ሕጊ ዝሃቦ መብርሂ እቲ ተሃናፀ ኣይተቐበሎን ከትናንትና በስቲያ በጠቅላይ ዓቃቢ ህግ የተሰጠ የምህረት ሁኔታ ታራሚዎች አልተቀበለቱም። ከዚህ በፊት በሚዲያ የሚተላለፉ በተለይ በኢትዮጵያ ቴሌቪዥን የሚሰጡ የነበሩ ሀሳቦች ታራሚዎች በምህረት እንዲወጡ ተስፋ እያደረጉ ነበር። ከትናንትና በስቲያ የተሰጠው መግለጫ ግን ምህረቱ የመመለከታቸው መሆኑን ሲያውቁ ተስፋ አቆርጠው የጀመሩት ነው። ኮማንደር ኢትባርክ የእሳት ቃጠሎ ምክንያት በማድረግ ለማምለጥ በመኮሩ ታራሚዎች የተወሰደው እርምጃ ሲገልጹ ሐዚ እቲ ኩነታት ተጠቂምካ ንምህዳም ንምውፃእ ንምጉያይ ዝተፈተነ ነይሩ እዩ ብሓደሓደ ተኣረምቲ እዙይ ብተደጋጋሚ ተኩሲ ንርችት ጠጠው በሉ ዝብል ኮማንደር ኢትባርክ የእሳት ቃጠሎ ምክንያት በማድረግ ለማምለጥ በመኮሩ ታራሚዎች የተወሰደውን እርምጃ እስካሁን አሁን የአሁን እሳት ተጠቅመው ለመውጣት ለመውረጥ የመኮሩ አንድ አንድ ታራሚዎች ነበሩ። ሩጫው እንዲያቆሙ በተደጋጋሚ የርችት ተኩስ ተደርገዋል። ርጫውን ባለመቋረጣቸው አንዳንድ ታራሚዎች ዘለው ለመውጣት ሲሞክሩ በቁጥጥር ስር ለመዋል የተወሰኑ የተጎዱና እስካሁንም የሁለት ታራሚዎች ሕይወት አልፈዋል። ኮማንደር ኢትፋርክ በተጎዱና በሞቱ የተሰማቸውን ሐዘን ሲገልጡ ለዚህ መጥፎ ሥራ አብዛኛው ታራሚ በመተባበር ጉዳቱ እንዳይስፋፋ በማድረጉ አመስግነዋል። የማጣራት ሥራ እየቀጠለ መሆኑን ኮማንደር ኢትፋርክ ገልጸዋል። ዓለም ፍሰሃ ለአሜሪካ ድምፅ ሬዲዮ ከመቀለ